የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በመሪዎቹ ጥያቄ መሠረት በወታደራዊ እዝ ሥር እንዲውል ተወስኗል። እርምጃው የተወሰደው ሰሞኑን ሲዳማ ዞን ውስጥ በበርካታ አካባቢዎች ብዙ ሕይወት የጠፋበትና ንብረት የወደመበት ሁከት እንዲሁም ከጸጥታ ኃይሎች ጋርም ግጭት ከተፈጠረ በኋላ ነው። ዮናታን ዘብዴዎስ ተጨማሪ አለው። በአገሪቱም ሆኔ በክልሉ የተጀመረው የለውጥ እንቅስቃሴ የጎለበተ መሄዱን የጠቀሰው መግለጫ በተቃራኒው ግን የለውጥ ተጻራሮችና የለውጡን ሂደት በአግባቡ አልተረዱም የተባሉ አካላት ሁከትና ብጥብጥ በተለያዩ መነሻ በክልሉ አስነስተዋል። ለውጡን ተከትሎ የክልሉ ብሔርና ብሔረሰቦች በበርካታ አካባቢዎች የተለያዩ መነሻ ያላቸውን ጥያቄ ሲጠይቁም ቆይተዋል። የዞንና የልዩ ወረዳ ጥያቄዎች በሰላማዊና ህጋዊ መንገድ እንዳይመለስ የየራሳቸውን ፍላጎት መነሻ ያደረጉ ኃይሎች በተሳሳተ መንገድ የህዝቡን ስሜት በመምራት ለእልቅት ለውድመት፣ ለመፈናቀልና ለዘረፋ ህዝቡን ዳርጓል በማለት ይገልጻል። በዚህም ዜጎች ከፍተኛ የኢኮኖሚ የማህበራዊና ስነ ልቦናዊ ቀውስ ውስጥ ገብተዋል። ከዚህም ባሻገር ህገ መንግስታዊና ህጋዊ ስርዓቶች እንዲሁም በመደበኛ መንገድ የህገ በላይነት በአግባቡ እንዳይከበርና የዜጎች ደኝነት እንዳይረጋገጥም ችግር ተፈጥሯል። በቅርቡ በክልል የመደራጀት ጥያቄ ላይ በተደረገው ጥናት መሰረት የክልሉ መንግስትና መሪው ድርጅት ደሄደን ለማለት ነው ጥያቄውን ለመመለስ በሚያደርገው አካሄድ ላይ በአንዳንድ አካባቢዎች ሁከት፣ ብጥብጥ፣ ህገ ወጥነት፣ ንብረት ማውደም ዘረፋ እንዲሁም ህይወት ማጥፋትና አካል የማጉደል ወንጀሎች ተፈጽሟል። በሌላ በኩል ያልተፈቀዱ ህገወጥ ሰልፎች ለማድረግ ግፍቶች በበርካታ አካባቢዎች እየታየ እንደሚገኝም ይገልጻል። ከዚህም በተጨማሪ በአንዳንድ አካባቢዎች የታጠቁ የጸረ ሰላም ኃይሎችና በህገወጥ መንገድ የታጠቁ ግለሰቦችና ቡድኖች ጸጥታውን በማወቅ የህዝቦችን ሰላምና ደህንነት አደጋ ውስጥ እየጣሉ ይገኛል ብሏል መግለጫው ከዚሁ ጋር ተያይዞ የጸጥታው ኃይሉ በአንዳንድ አካባቢ የተፈጠረውን የጸጥታና የሰላም ችግር ወይም የሰላም ቀውስ ለማረጋጋት በሚንቀሳቀስበት ጊዜ መስዋዕትነት እያስከፈለ ነው ያለው። ከዚሁም ባሻገር መደበኛ የፀጥታ መዋቅሩ በየአካባቢው ያለውን የጸጥታ ስራውን ለመከወንና የህግ የበላይነትን ለማረጋገጥ የሚያደርገው እንቅስቃሴ ደካማና ውጠታማ ያለመሆኑ ብቻም ሳይሆን በአጀንዳዎች የተሸበበ መሆኑ ችግሩን የከፋ ያደርገዋል። ስለሆነም የክልሉ ብሔር ብሔረሰቦችና ህዝቦችን ሰላምና ደህንነት ለማረጋገጥ በክልሉ የተረጋጋ አምራር ለመስጠት ምቹ ሁኔታ ለመፍጠር ህዝቦች ያነሳቸውን ጥያቄዎች በሰላማዊና ህጋዊ መንገድ ለመመለስና በክልሉ በሁሉም አካባቢዎች የህግ የበላይነትን ለማስፈን እንዲቻል በክልሉ ባሉ በሁሉም ዞኖች በሐዋሳ ከተማ አስተዳደርና ልዩ ወረዳዎች የፀጥታው ሥራ በፌዴራል የፀጥታ ኃይል ቁጥጥር ሥር ሆኖ በጊዜያዊ ኮማንድ ፖስት እንዲመራ የክልሉ መንግስት በጠየቀው መሰረት የፌዴራል ፀጥታ ምክር ቤት ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ ሊደረግ ወስኗል። በዚህ መሰረትም ሁሉም የክልሉ ዞኖች ከተማ አስተዳደሮችና ልዩ ወረዳዎች ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ የሚደረግ መሆኑን የክልሉ መንግስት አስታውቋል። የኮማንድ ፖስቱ ዝርዝር መረጃዎች ይፋ እንደሚደረጉ የሚገልጸው ይሄው መግለጫ ስራው ውጤታማ እንዲሆንና በአጭር ጊዜ ውስጥ ወደ ቀድሞ ሰላም ለመመለስ እንዲቻል መላው አመራሮች፣ በየደረጃው ያለው የጸጥታ መዋቅርና መላው የክልሉ ሕዝብ እንዲተባበርም ጠይቋል። ክልሉ በኮማንድ ፖስት እንዲመራ መታወጁን ተከትሎ ቪኦኤ ከሐዋሳ ዩኒቨርሲቲ ያነጋገራቸውን ምሁራን ከግራና ቀኝ ቆመዋል። የሐዋሳ ዩኒቨርሲቲ መምህር የሆኑት ዶክተር ከብሬት ተክለ ሚካኤል ክልሉ በኮማንድ ፖስት እንዲመራ መወሰኑ ሰላማዊ እንቅስቃሴ እንዲኖር ያደርጋል ብለው እንደሚያምኑ ተናግሯል። አገር ሲኖር ነው ሁላችንም ወጥተን መግባት የምንችለው ስለ ሰላም፣ ስለ እድገት፣ ስለምን የምንጠይቀው። ስለዚህ በአሁን አካሄድ ሰው የሚጠይቃቸው እንትኖች ዋስትና የለንም ምንድነው ዋስትናችን የሚል ነው ኢንተርቪው የሰማ ነው እና በስጋት ውስጥ የተቀመጠ ህዝብን ይዘህ አገር እመራ አለው ማለት ከባድ። ይሄ መሰረታዊ። ሌላው ደግሞ የንቱን የተለያዩ የህዝብ ጥያቄዎች በተለያየ መልክ ነው ማኒፌስት የሚያደርጉት። አንደኛው ጠይቆ እንዲህ ካደረገ እና ምንም ካልተባለ ሌላኛውም ሌላ ጠይቆ የፈለገውን ሊያደርግ ይችላል። ወደዛ ስርዓት አልበኝነት ሊያመራ ስለሚችል መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሰረቱ ሰላም አለ አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር ሰላም የሚመጣው ግን በውይ በሌላ በኩል በዩኒቨርሲቲው የህግ መምህር አቶ ፍላታ ግግሶ በበኩላቸው ኮማንድ ፖስት መታወጅ አልነበረበትም ብለው እንደሚያስቡም ገልጿል ሁሉም ተረባርቦ አሁን አሁን ሁኔታው ወደ ማረጋጋት እየሄደ ነው ያለው በዚህ ሁኔታ እያለ ማለት ትናንትና ዛሬ ትናንት ወዲያ በነበረው መረጋጋት ክልሉም ውስጥ ያሉ የተለያዩ ቦታዎች የሚነሱ የተለያዩ ጥያቄዎች ፈርታይል ግራውንድ ያለ ሊያስመስል ይችላል። ግን ለመብት ጥያቄዎች ናቸው። በተቻለ መጠን ሰላማዊ ሰልፎች ናቸው ሲካሄዱ የነበሩት። በስዳም አካባቢም የነበረው አርሚው ፕሮቮክ ባያረግ ኖሮ ተመሳሳይ ይሆን ነበር እና ያ የተፈጠሩ ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በኮማንድ ፖስት እናስተዳድራለን የሚለው እንደ ሕግ ባለሙያን የሚጋብዝ ሁኔታ የለም። ባይነኝ የክልሉን ሕዝቦች ሰላምና ደህንነት ለማረጋገጥ ሲባል ነው የታወጀው ነው የሚለው መግለጫው እና አብሮ በሚኖሩ ሕዝቦች መካከል ጥርጣሬ እስክፈጥር ድረስ የተፈጠረ ነገር አለ እና ሰላም እንዲወርድ ለማድረግ ምቹ ሁኔታ ለመፍጠር ሲባል ነው የታወጀው ነው የሚለው እና ከእሱ አንጻርስ እንዴት ነው የሚያዩት አሁን በመደበኛው የህግ ማስከበር ስርአት ማስከበር የሚቻለው? ባይነኝ ዶክተር ከበደ ግን በዚህ ሀሳብ አይስማሙም። መደበኛው የጸጥታ ኃይል የጠራ ስለመሆኑ ማረጋገጫ የላቸውም። ኮማንድ ፖስቱ በሁሉም የክልሉ አካባቢዎች መታወጁና የገዘገደቡ ማለም መገለጡ የህዝቦችን ሰላምና ደህንነት በዘላቂነት ለማረጋገጥ እንደሚረዳም ተናግሯል። የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም